እንደ ጎርጎሪዮሳዊው የዘመን ቀመር ከ2003 ዓ.ም ወዲህ በጦርነት በኃይሉ ተግባርና በረሃብ በተጎዳው የሱዳን ምዕራባዊ ግዛት ዳርፉር በመንግስት ጦርና ለሰፊ ራስ ገዛ አስተዳደር በሚታገሉት አማጽያን መካከል ከአንድ ወር ገደማ ወዲህ እንደ አዲስ የፈነዳው ውጊያ በአካባቢው አሳሳቢ የሰብአዊ ቀውስ እንዳያስከትል ማስጋቱ ተገለጸ። ወደ 1.5 ሚሊዮን ህዝብ በ60 መጠለያ ጣቢያዎች ውስጥ በሚኖርበት በዳርፎር ማዕከል በሚገኘው በጀበል ማራ አካባቢ ሰሞኑን በተነሳ ወጊያ በ10 ሺዎች የሚቆጠሩ መፈናቀላቸውን በዚያ የሚገኘው የተባበሩት መንግስታት ድርጅት የአስቸኳይ እርዳታ አስተባባሪ መስሪያ ቤት በምህፃሩ የኦቻ ቃል አቀባይ ሳማንታ ኒውፖርት አስታውቀዋል። ሰዎቹ ከኃይሉ ተግባር ለመራቅ ሲሉ ወደ ሁሉ አቅጣጫዎች ሸሽተዋል። በእርግጠኝነት የምናውቀው ከ38 ሺህ የሚበልጡ ሰዎች ወደ ሰሜን ዳርፉር እንደሸሹ ነው። ለነዚህ ሰዎች አስፈላጊውን እገዛና አስቸኳዩን እርዳታ ማቅረብ ጀምረናል። ከነዚሁ የዳርፉር ተፈናቃዮች መካከል ዘጠና ከመቶ ሴቶችና ህጻናት ሲሆኑ እነዚሁ ተፈናቃዮች በሶርቶኒ በሚገኘው የተባበሩት መንግስታት ድርጅት ሰላም አስከባሪ ጓድ ሰፈራ አካባቢ ተጠለዋል። ኒውፖርት እንደሚሉት ሌሎች ቁጥራቸው በውል ያልታወቁ ወደ ማዕከላዊ ዳርፉር ሳይሸሹ አልቀሩም። ይህም ተፈናቃዮቹን የመርዳቱን ሁኔታ አዳጋች አድርጎታል። ሁኔታው ግልጽ አይደለም። በማዕከላዊ ዳርፉር ወዳሉት አካባቢዎች መግባት አልቻልንም። በተለያዩ ቦታዎች የተፈናቀሉ ሰዎች እንዳሉና ቁጥራቸውም ከ500 እስከ 50 ሺ ሊደርስ እንደሚችል የተለያዩ መረጃዎች ደርሶናል። ስለዚህ አንድ ቡድን ወደዚያ ተልኮ ሁኔታውን ብሎም ሰዎቹ ምን እንደሚያስፈልጋቸው ማጣራትና አስፈላጊውን ምላሽ መስጠት ፈልገን ነበር። ይሁንና የአካባቢው ባለስልጣናት ባለመፍቀዳቸው ይኸው የኦቻ ጥረት ሊሳካ እንዳልቻለ ኒውፖርት አመልክተዋል። የዳርፉርን ውዝግብ ከ2003 ዓ.ም ወዲህ በቅርብ የተከታተሉት ሱዳን ፎረም የተባለው የፖለቲካ ተቋም ሊቀመንበር ጀርመናዊቷ ማሪና ፔተር በወቅቱ በዳርፉር የሚካሄደው ውጊያ መንስኤ ከ አስራ ሶስት ዓመታት በፊት ከነበረው እንደማይለይ አስረድተዋል። የውዝግቡ መንስኤ ከሞላ ጎደል ለማለት ይቻላል የተፈጥሮ ሀብት ክፍፍል ጉዳይ ነው። ከዚህም ጎን በጎሳዎች መካከል ባለፉት ዓመታት የተፈጠሩ ግጭቶች ይጠቀሳሉ። ውዝግቡ አሁን ለተባባሰበት ሁኔታ በዳርፉር በብዛት የሚካሄደው ብዙውም በህገወጥ መንገድ የሚከናወነው የወርቅ ንግድ ምክንያት ሆኗል። በዚህም የተነሳ በዳርፉር ውጊያውና የህዝቡ መፈናቀል አሁን እንደገና ማገርሸቱ ብዙም እንደማያስገርም ማሪና ፔተር አስታውቀዋል። ማንኛውም የሰላም ድርድር ሊጀመር ሲል እንደሚታየው ሁሉ ዳርፉርም ውስጥ በ2010 ዓ.ም የሱዳን መንግሥትና አማጽያኑ በዶሃ ቃታር የተኩስ አቁም ደንብ በተፈራረሙበት ጊዜ ውጊያው ለጥቂት ጊዜ ጋብቢልም ጨርሶ እንዳላቆመ ፔተር በማስረዳት ዋነኞቹ የዳርፉር አማጽያን ቡድኖች በዶሃ ቃታሩ ድርድር ባለመሳተፋቸው እስከዛሬ ለአካባቢው ዘላቂ ሰላም ማውረድ አልተቻለም።